ሰምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልኝ፣ ክቡራትና ክቡራን። መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 ዓመት ገደማ ነበር ያነሱት። ፕሮፌሰር ህዝቅያል ጋቢሳና ሌሎችም ምሁራን የሚናገሩት አለ። ዳናልድ ትራምፕ ያሸንፋል ብዬ አስባለሁ። ለምን? ምክንያቱም ፕሮፌሰር ሞሐመድ ጣሂሮን ይዣለሁ። ማናቸው? ሲደርስ ሰዓቱ አስተዋውቃችኋለሁ። ስለ ሰሞኑ የፕሬዚደንት ባራክ ኦባማ የሂሮሺማ ጉብኝትም ያጫውቱናል። ሙዚቃም ጊዜ እንደ በቃ እንጋብዛለሁ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ግንቦት 21 2008 ዓ ምህረት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳኒ ፍስሐየ ነኝ። ከሰባት መቶ በላይ የሚሆኑ የፈለሱ ሰዎች ሜዲትራኒያን ባህር ላይ በያዝነው ሳምንት ሳይሰምጡ አልቀረም የሚል ስጋት አለ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ስደተኞቹ ህገወጥ በሆነ መንገድ አውሮፓ ለመግባት ሲሉ የተሳፈሩባቸው ሶስት የተለያዩ መርከቦች በመሰበራቸው ነው አደጋው የተፈጠረው። አንድ መቶ የሚሆኑ ስደተኞች ባለፈው ረቡ በሰመጠ የህገወጥ አሸጋጋሪዎች ጀልባ ላይ የነበሩ ናቸው። 550 የሚሆኑት ደግሞ ከሊቢያ ሲያመራ ባለፈው ሐሙስ በተገለበጠ ጀልባ ተሳፍሮ የነበሩ ሲሆኑ የገቡበት አልታወቀም። የኢጣሊያ ፖሊስ የሁለተኛውን ጀልባ ካፕቴን አስሯል። የጠቆሙት ከሞት የተረፉት ተሳፋሪዎች ሲሆኑ 28 ዓመት ዕድሜ ሱዳናዊ ነው ተብሏል። ሶስተኛው መርከብ ደግሞ ባለፈው አርብ ቁጥራቸው ያልታወቀ ሰዎችን አሳፍሮ ሰምጧል። 135 የሚሆኑ ሰዎችን ለማዳን ተችሏል። 45 አስከሬኖች ተገኝተዋል። ይሁንና ብዙ የገቡበት ያልታወቀ ሰዎች አሉ ተብሏል። በሌላ በኩል ደግሞ በመቶዎች የሚቆጠሩ ፈላሽ ሰዎች በሜዲትራኒያን ባህር ላይ ከደረሰባቸው አደጋ ተርፈው ዛሬ ኢጣሊያ ገብተዋል። አብዛኞቹ ከሰሜን አፍሪካ የፈለሱ ሲሆኑ ከአንድ መቶ በላይ የሚሆኑ ሰዎች እንደሞቱባቸው ይታመናል። ባለስልጣኖች እንደሚሉት ከቅርብ ቀናት ወዲህ ከአንድ ሺ በላይ የሚሆኑ ፈላሽ ሰዎች በተፋፈጉ ጀልባዎች ከደረሱት አደጋዎች ተርፈዋል። በአሁኑ ወቅት አውሮፓ ውስጥ በጋ በመሆኑ የባህሩ ሁኔታም ስለሚረጋጋ ስደተኞቹ አውሮፓ ለመግባት ሲሉ ሕይወታቸውን አደጋ ላይ በመጣልም ቢሆን ለመጓዝ ይነሳሳሉ የሚል ግምት አለ። የዓለም የጤና ድርጅት የአፍሪቃ ክልላዊ ዳይሬክተር ምዕራብ አፍሪካ በአሁኑ ወቅት ኢቦላ በሽታ ቢከሰት ለመቋቋም በሚችልበት ሁኔታ ተዘጋጅቷል ብለዋል። ማቺዲሶ ሞይቲ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለመጠይቅ ስራሊዮንና ጊኒ በሽታውን የመከታተል ብቃታቸውን ከፍ በማድረጋቸው የቤተ ሙከራና የጤና ጥበቃ ስርዓታቸውንም በማሻሻላቸው ለአስቸኳይ ሁኔታ ችግር ፈጣን ምላሽ ለመስጠት የተዘጋጁ መሆናቸውን ገልጸዋል። ሞይቲ የዓለም የጤና ድርጅት የአፍሪቃ ክልላዊ ሥራ አስኪያጅ የሆኑት ባለፈው የካቲት ወር ሲሆን በምዕራብ አፍሪቃ የኢቦላ ወረርሽኝ የተዛመተበት ጊዜ እንደነበር ይታወቃል። የዚህን ገዳይ በሽታ መዛመትን ለመቋቋም የሚቻለውን ሁሉ ማድረግ እንዳለብኝ ተረድቸ ነበር ሲሉ ኃላፊዋ ለአሜሪካ ድምፅ ሬዲዮ ተናግረዋል። በሽታው በሦስት የምዕራብ አፍሪካ ሀገሮች በተስፋፋበት ወቅት ከ11ሺ በላይ የሚሆኑ ሰዎች አልቀዋል። የኢቦላ በሽታ በአሁኑ ወቅት ከቁጥጥር ውጭ ባይሆንም የበሽታው መታየት ሊቀጥል ስለሚችል በንቃት መከታተል እንደሚያስፈልግ የዓለም የጤና ድርጅት አስገንዝቧል የኢራቅ የጸጥታ ኃይሎች ሙሉ ጥቃት ለመክፈት ሲሉ ፋሉጃ ከተማን በአራት አቅጣጫ ከበዋል ይሁንና እስላማዊ መንግስት ነኝ በሚለው ጽንፈኛ እስላማዊ ቡድን ከተያዘችው ከተማ መውጫ ያጡት ሲቪሎች ሁኔታ አሳሳቢ ሆኗል ጽንፈኛው ቡድን መንገዶች ላይ ፈንጂዎች ቀብሯል ሲል አንድ ሙሐመድ ነኝ ያለ ሙሉ ስሙ እንዲገለጽ ያልፈለገ የኢራቅ ልዩ ኃይሎች ወታደር ተናግረዋል። ጽንፈኛው ቡድን ኢራቅ ውስጥ ካሉት ከተማዎች ሁሉ የሱኒዎች መደብር በሆነችው ፋሉጃ ረዘም ላለ ጊዜ ለመጽለቅ ችሏል። እስላማዊ መንግስት ነኝ የሚለው ቡድን በከተማይቱ ስር የሰደደ መሆኑ ታውቋል። ስምንት መቶ የሚሆኑ ሰዎች ከከተማይቱ ለማውጣት ችለዋል። በብዙ ሺዎች የሚቆጠሩት ሌሎች ሰዎች ግን ለመውጣት አልቻሉም። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሲቪሎች በከፍተኛ ስቃይ ውስጥ የሚገኙ መሆናቸውን የሚገልጹ ዘገባዎች እንደደረሱት ገልጿል። የአፍጋኒስታን ታሊባን መሪን ኢላማ በማድረግ የዩናይትድ ስቴትስ ድሮን ወይም ሰው አልባ ተዋጊ አይሮፕላን ባለፈው ሳምንት ባካሄደው ጥቃት የተገደለ ፓኪስታናዊ ታክሲ ነጂ ቤተሰቦች ለፖሊስ ክስ አቅርበዋል። ክስ የተመሰረተባቸው የዩናይትድ ስቴትስ ባለሥልጣን ስም አልተገለጸም። የዩናይትድ ስቴትስ ድሮን የታሊባኑን መሪ ሙላ ማንሱርን ኢላማ ባደረገበት ወቅት ታክሲ ነጂው ማንሱርን አሳፍሮ ይሄድ ነበር። ባሉቹስታን በተባለችው የፓኪስታን ክፍለ ሀገር ውስጥ የተተኮሰው ሚሳኤል ሁለቱንም ሰዎች ገደለ። ወንድሜ የአራት ልጆች አባት ሲሆን እጅግ ደሃ የሆነውን ቤተሰቡን የሚቀልብ እሱ ብቻ ነበር። ምንም ውስጥ የሌለ ንጹሕ ሰው ነበር ሲል የታክሲ ነጂ ወንድም እንደተናገረ ተዘግቧል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 21 2008 ዓመተ ምህረት ምሽት ፕሮግራም ነው። በፓሪስ የአየር ንብረት ስምምነት ላይ ተመራማሪ ባለሙያ ይዣለሁ። አንዳንድ በሶስተኛ ዓለም ሀገሮች የሚሰሩ እና ምናልባትም የሶስተኛ ዓለም ሀገሮች ኢትዮጵያን ጨምሮ ፍላጎት ለዛ ቆመናል የሚሉ ድርጅቶች እንዳይፈርሙ ቸኩለው እንዳይፈርሙና እንዳያጸድቁ የሚመክሩ አሉ። ይሄ ለምንድነው? ዶክተር ጌታቸው አሰፋ ሁሉንም ይነግሩናል። አጭር ውይይታ አለን። እሁድም አይደል? ጥቂት ወዝ ወዝ እንበል። የመስታወት አራጋው ግብዣ አለላችሁ። ማር የሆነ ግብዣ። የወንድ ማክ የኔ ማር ነው። እነሆ የኔ ቆንጆ፣ የኔ ሸጋ፣ አብረን ቆየኔ ስና ወጋ ቋንቋው ቢሆነ አማርኛ አስቸፍርኝ፣ ጉራገኛ፣ አስታየኛ ጉራገኛ Yeah. ya bakışı ባልደረባይን መስቴትን ለግብዣዋ ወንዲ ማክ እና ቡድኑን ለድንቅ ጣዕመ ዜማው አመሰግናለሁ። የፕሮግራሙ መሪያችን ብርሃን ኃይሉ ነች። ሰሎሞን አባተነኛ ብሬያችሁ የማመሸው አሁን ወደ መጀመሪያው ዝግጅት እናልፋለን። በሙሉ ጌታ ኃይሉ ስም የተቋቋመው ሙሉ ፎረም ሰሞኑን አንድ ስብሰባ ቨርጂኒያ በሚገኘው የአርሊንግተኑ ሸራተን ሆቴል አዳራሽ ውስጥ አካሂዶ ነበር። የስብሰባው መነጋገሪያ የኢትዮጵያ የመሬት ስሪቶች ጉዳይ ነው። ያለፉት ምን ጎዱ? ምን ጠቀሙ? ምንስ ቢሆን ይበጃል? የመድረክ ተናጋሪ ሦስት ምሁራን ከተሳታፊና ጠያቂ ታዳሚዎች ጋር ተገናኝተው ከአራት ሰዓት በላይ የዘለቀ ወደ አምስት ሰዓት አካባቢ የሚሆን ውይይት አካሂደዋል። ጺዮን ግርማ እንደነገረችኝ እዛው ተገኝታ ነበር። ከዘገባው ሀገር ልተዋችሁ። መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ ሀምሳ ዓመት ገደማ ነበር ያነሱት። የዛሬ አርባ ዓመት ስር ነቀል በሚባል ሁኔታ ያለው ስርዓት ተቀየረ። ነገር ግን የኢትዮጵያ ገበሬ ህይወት ተቀየረ ወይ የሚለው ጥያቄ አሁንም ቢሆን አንገብጋቢ ጥያቄ ነው። እነዚህ አዋጆች በወጡበት ወቅት የኢትዮጵያ ሕዝብ ወደ ሰላሳ ሁለት ሚሊዮን ነበር። ከአርባ ዓመት በኋላ አሁን መቶ ሚሊዮን ገብተናል። የገበሬው ማሳ በጣም ያነሰ የመጣ ነው። አብዛኛው ገበሬ ከአንድ ሄክታር በታች የሚያርሰው እና በዚህ ሁኔታ የት ነው የምንደርሰው? የወደፊቱ ጣፈንታው ምንድነው ብለን መጠየቅ ይኖርብናል። ዶክተር ከበረ አሰፋ ናቸው የውይይቱ ርዕስ የተመረጠበትን ምክንያት ነበር ያስረዱት። የኢትዮጵያ ገበሬ 85 በመቶ በሚተዳደርበት የእርሻ ክፍል ገበሬው ራሱን መቀለብ እንኳን ያልቻለበት ጊዜ ላይ መደረሱን አስታውሰው ለዚህ አንድ መፍትሄ ያስፈልገዋል ብለዋል። የዚህ ችግር ምን ላይ ነው በሚለው ጉዳይ ተደጋጋሚ ውይይት እንደሚያስፈልግም ተናግረዋል። ዶክተር ከበረ ለውይይት የተጋበዙትን እንግዶች በማስተዋወቅ ውይይቱን አስጀምረዋል። Professor Pranav Agarwal, Princeton, Na. ዩኒቨርሲቲ ኦፍ ፔንሲልቬኒያ የተማሩ ከዚያም ለረጅም ዓመት በኮሌጅ ኦፍ ዊሊያም ኤንድ ሜሪ ኢኮኖሚክስ እና ፖፑሌሽን ፖሊሲ ፕሮፌሰር ናቸው። ውይይቱን የከፈቱት የመጀመሪያው ተናጋሪ ፕሮፌሰር ብርሃኑ አበጋዝ በ1967 ዓ.ም የወጣው የመሬት አዋጅና ከዛ በኋላ በሚቀጥሉት ሁለት ዓመታት የወጡት ማስተካከያዎች ምን ነገሮችን ሊያርሙና ሊያስተካክሉ ነበር ብለዋል በኢትዮጵያ ውስጥ ከአብዮቱ በፊት በነበሩ ሁኔታዎች ትልቅ የሚባል ግድፈት ምንድን ነው የሚሉ ጥያቄዎችን መነሻ አድርገው ገለጻቸውን በክቡር ዶክተር ከበደ ሚካኤል ግጥም ጀምረዋል። መሬት የሁሉም ናት፣ ባለቤት የላትም፣ ጉልበተኛ ሁሉ ያስከብራለትን የኢትዮጵያ ስርዓት ማለት የመሬት ስርዓት ይሄ ነው። ከአብዮት በፊት ያለውን ለመገምገም አምስት አይነት ኢትዮጵያዎች ነበሩ። የመጀመሪያው የርስት ስርዓት ነው እና ይሄ የኢትዮጵያ የርስት ስርዓት የገባር ስርዓት ነው። የታክስ ስርዓት አይደለም፣ የፊውዳል ስርዓት አይደለም። መሬት ባለቤትነቱ ገበሬው ሆኖ የገዢ ክፍል በመሬቱ ምርት ላይ ነው ሽሚያው። ሁለተኛው መሀል ሀገር ስትመጡ ወሎና ሸዋ የተለየ ስርዓት አላቸው ከሌሎች ሰሜኖች ወርስትም አለ ጭሰኛም አለ። ስለዚህ ብዙ ጊዜ ገባር ስንል ጭሰኛ በሚለውን ነው የምንጠቀመው። ትክክል አይደለም። የጭሰኛ ሲስተም ወሎና ሸዋ ነው ትራዲሽናሊ የነበረው። ይሄ የሚያሳየው ምኒልክ ወደ ደቡብ ግዛቱን ሲያስፋፉ አዲስ አይነት ስርዓት ለኦሮሞ፣ ለሶማሌው፣ ለጎራጌው ብለው የፈጠሩት ስርዓት የለም። ሸዋና ወሎ የነበረው ስርዓት ነው የተስፋፋው። ሶስተኛው የደቡብ ሳውዘርን ሃይላንድስ የተለያዩ የኢትዮጵያ ህዝቦች ያሉበት ዳይቨርስ የሆነ ሀይላንድ ነው። እሱ ደግሞ ርስትንም ጭሰኝነትንም ፍሪሆልድ ቴኒዮር ሰሜን የሌለ ሸዋሙስ ሞረሌስ የሌለ ይሄ በምዕራብ ሀገር የምናየው ሶስቱን ያደባለቀ ሚክስ የሆነ የላንድ ዩስ ስርዓት ነው። ከዛ አራተኛው የሃይላንድ እና ሎላንድ እንደምንለው ፓስቶራል ኤሪያስ ውስጥ ያለው የመሬት ስርዓት ሂስቶሪካሊ ኮመናል ነው። በግሩፕ ነው። ሽማግሌዎች ተቀምጠው የግጦች መሬት የውሃ የሚያከፋፍልበት ስርዓት ነው። እዛ ሰሜኑ ወደዛ ሲስፋፋ እነዚህ በጣም ፈርታይል ሊሆኑ ከወንዞች አጠገብ የሆኑትን እንዳለ በብዛት የመሳፍንትና የመኳንንት አባላት ከዛ ህዝብ መሬት ወስደዋል። የቀረውን ግን በትራዲሽናል ሲስተም ሊተዳደር አድርገዋል። እሱ ነው እና መጨረሻኛው የከተማው ስርዓት ነው። ከድሮ ከጎንደር ጀምሮ የከተማ መሬት በቤተሰብ ሳሆን ኢንደርስት በግለሰብነት የሚሰጥበት ትራዲሽን ያለን ፕሮፌሰር ብርሃኑ የነበረውን የመሬት ስርዓት በሰፊው ካብራሩ በኋላ በወቅቱ የግል ንብረት ጥበቃ ስላልነበር ሰፊውን እድል የሰጠው ለጉልበተኛው እንደነበር አስታውሰዋል። በዚህም ለማምረትም ሆነ ምርታማ ለመሆን ለገበሬው እድል አልሰጠውም ብለዋል። ከዛ በኋላ የወጣው የመሬት አዋጅም ይህን ግንዛቤ ውስጥ ከቶ ትክክለኛ መፍትሄ አምጥቷል ወይ የሚል ጥያቄን አንስተው፣ በእርሳቸው እምነት መሬት የመንግስትም ነው የግልም ነው ያላለ የተምታታ መልስ የሰጠ ጥያቄውን በግማሽ ብቻ የመለሰ ነበር ይላሉ። ጠኛ ምናምን የሚባለው ሰው ከተወገደ በኋላ የሰሜኑም የደቡቡም ገበሬ አሁን ታታሪ ሆኖ አገሪቱን አበለጸጋት ወይ፣ የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ። ግን ይሄ ሰስቴን እንዲሆነ የአግሪካልቸራል እድገት አላሳየም። ይሄ የመሬት አዋጅ መንግስት ገበሬውን እንዲጠልፍ፣ ፖለቲካም እንዲጠልፍ አመቻቸለት። ስለዚህ ዘ ስቴት ሃይፐር ሴንትራላይዝ ሆነ። የመካከል ያለውን በሙሉ በዝባዥ ምናምን እያንኛ መስለኔውን ጭቃሽ ሙን በሙሉ አወገዝ ነው እንዳለ ደርግ ጠራርጎ በራሱ ካድሮች እና በህዝብ መካከል ምንም አይነት ፕሮቴክሽን በሌለበት ሁኔታ ስቴቱ ገበሬውን አነቀው። ወያኔም ያንን ነው ተረክቦ እንተንስፋ እያደረገው ስለዚህ ይሄ የመሬት ይዞታ ያንን ፋሲሊቴት አረገ። ያንን ሊያቆመው ይችላል ብዬ ግን በመተወሰነ እንትን ሊገታው ይችል ነበር፣ ባለቤትነት ቢሰጠው ነው። የመንግስት ጭሰኛ ስለሆነ መንግስት የፈለገውን ነገር ማድረግ ይችላል ማለት ነው። በህግ ለኢትዮጵያ ገበሬ መሬቱ ቢሰጠው ሸጦ ይጠጣበታል የሚለው የተሳሳተና ለፖለቲካ ትርፍ ማግኛ የሚደረግ ንግግር መሆኑን የጠቆሙት ፕሮፌሰር ብርሃኑ የኢትዮጵያ ገበሬ መሬቱ ህይወቱ ነው ብለዋል። የመሬት ባለቤትነት መብት ለኢትዮጵያ ገበሬ መስጠት ቁልፍ መፍትሄ ነውም ብለዋል። መሬት ለኢትዮጵያ ገበሬ ባለቤትነት ይሰጠው። የከተማውን መሬት በጣም ያሳዝነው ደሞ የከተማ መሬት ነው። አብዛኛው የከተማ መሬት እኮ ሰው ለፍቶ ሰርቶ ለጡረታ፣ ለኢንቨስትመንት ያደረገው ነው እንጂ ሰም መሳፍንት ከዛ ከሀረር ስንት ጋሻ መሬት የሰበሰቡትን ሀብት ይዘው ካስል የሰሩ ጥቂቶች ናቸው። ቢ አንድ ካስል ይሆናል። እነሱን የጎዳት መስሎን ተራውን ህዝብን ይጎዳል እና ስለዚህ የከተማ መሬት ባለቤትነት ለህዝቡ ይሰጠው። መሬቱና ቤቱ ይመለስለት ቤቱን መመለስ መሬቱን መመለስ ለኢንዲቪዥዋሎች ካልተቻለ ኮምፐንሴሽን ይሰጣቸው አንዱ እኔ የምለው እሱ ነው ነገር ግን ይሄ ዲዛይን ሲሆን ለሴቶችም ለወንዶችም እኩል እንዲካፈሉ እኩል ራይት እንዲኖራቸው ሸጦ ከተማ ይገባል የሚለውን ካለ ለአምስት ዓመት የመሸጥ የመለወጥ ታግዶ ቢሸጡም ደግሞ እንዴት ኦፍ ፋርምና ትናንሽ ቢዝነሶች እንዴት ኢንቨስት እንደሚያደርጉ ምክር ተሰጥቷቸው። አሁን ከአዲስ አበባ ብዙ ኮምፐንሳሽን የተሰጣቸው ሰዎች ባልሆነ እንትን ነው ገንዘቡን ያጠፉትና እንደገና ዘበኛና ለማይሆኑ እና ኮምፐንሳሽን እንኳ አድኮት ቢሆን በደንብ ድጋፍ መስጠት አለብን። ትራንዚሽን እንዲያደርጉ ወደ ሌላ አይነት ኦኪፔሽን ይሄ መቀበሪያ መሬት ያልቻ የቀረው ገበሬ የመሬት ባለቤትነትን ብንሰጠው ከድህነት አይወጣም። ስለዚህ ስትራቴጂው መሆን ያለበት በኢንዱስትሪ አብዮት በኢትዮጵያ ለማምጣት ነው። ግን እንደሚንታይም ደግሞ ፕሮዳክቲቭ የሆነ አግሪካልቸር እንዲኖር የመሸጥ የመለወጥ ሙሉ ባለቤትነት መብት ለገበሬው ይሰጠው ነው የምለው። ለዚህ ለኢንዱስትሪ አብዮትም ደግሞ ዋናው ቁልፉ ትላልቅ ከተሞቻችን ናቸው። ፕሮፌሰር ህዝቅኤል ገቢሳ በአዲስ አበባ ዩኒቨርሲቲ አንደር ግራጁዌት ትምህርታቸውን ከዚያም ድህረ ምረቃ ትምህርታቸውን በሚሽገን ስቴት ዩኒቨርሲቲ ተምረው ዛሬ በሚሽገን ውስጥ በኬትሉ ዩኒቨርሲቲ ሂስትሪ ፕሮፌሰርነት እያገለገሉ ያሉ ናቸው። ዶክተር ከበረ ሁለተኛውን ተናጋሪ ነበር ያስተዋወቁት። ሁለተኛው ተናጋሪ ፕሮፌሰር ህዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። ወሳኝነቱን በተለያየ ፈርጅ ማየት ይቻላል። ይሄ የትናንት ነገር ሳይሆን እስከ ዛሬ ድረስ የመሬት ይዞታ ጠቀም የመሬት ስሪት፣ ይህንን የመሳሰሉ ነገሮች አሁንም ድረስ ኢትዮጵያ ውስጥ ያሉት ተቃርኖዎች መሰረት ነው የሆነው። ይሄ ደግሞ በአንድ በኩል አንድ ፈርጅ የምለው የጥናት ነው እኔ ከአንደርግራጁዌት ጀምሬ ትምህርት ቤት በነበርኩበት ጊዜ ጀምሮ እስካሁን ድረስ የማየው የመሬት ነገር በጥናት ደረጃ በተመራማሪዎች ዘንድ በጣም ከፍተኛ አቴንሽን የሳበ ነው የመሬት አዋጅ። በኋላ ደግሞ የመሬት አዋጁ አስቀድሞ ለምን አዋጁ እንዳስፈለገ፣ ቀጥሎ ደግሞ አዋጁ ምን ተጽዕኖ በህዝብ ኑሮ እና በአገር ኢኮኖሚ ላይ እንዳስከተለ ብዙ አሉ። አሁን በደረስንበት ደረጃ ደግሞ ያለው ክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር ከ1900 በፈረንጅ አቆጣጠር 1991 ጀምሮ ክርክር አለ። የመሬት ባለቤት ወይም የመሬት ባለቤትነት የማን ይሁን የመንግስት ይሁን ወይስ የግል ይዘውታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። ስልጣን ያለው መንግስት ይሄ ነው ይለዋል። ሌሎች ተቃዋሚዎች ደግሞ ሌላ አስተሳሰብ አላቸው። ይሄ የመሬት ጉዳይ አሁንም አላለቅም። እንዲያውም በጣም በከፍተኛ እና የአካደሚክ ጥናት ሳይሆን የሕዝቡን ኑሮ በሚነካና የሀገሪቱን ፖለቲካና ኢኮኖሚ በሚነካ መንገድ ፈንድቶ ያለ ነገር ነው የመሬት ጉዳይ። ስለዚህ ከፍተኛ ወሳኝ ሚና ያለው ነው ያልኩት አንዱ በዚህ ጉዳይ ላይ ነው። እስካሁን ድረስም አለ መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል። ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው ማምነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው በተለይ የኢትዮጵያ አብዮት የ1974ን አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። ሌላው ደግሞ ለማለት የምፈልገው አሁን እንግዲህ እዚህ ላይ አንዳንድ ጊዜ የምንግባባበት አንዳንድ ጊዜ ደግሞ ኦቨርላፕ የምናደርግበት ያለው ምንድ ነው መሬት የስልጣንም መሰረት ነው። የታሪኩ አሰራር ብቻ ሳይሆን የስልጣን የኢትዮጵያን የስልጣንም መሰረት ነው። ኢትዮጵያ ውስጥ የአገሪቱ የአስተዳደር አወቃቀር፣ የሹመት አሰጣጥ፣ አስተዳደር ስርዓት በሙሉ ከመሬት ጋር የተያያዘ ነው። የጦር አዛዦቹ፣ ክፍለ ሀገር ወይም የጠቅላይ ግዛት ገዢዎቹ፣ እነዚህ ሁሉ ከመሬት ጋር የተያያዙ ናቸው። አንድ ጠቅላይ ገዢ በሚኖርበት ጊዜ ለምሳሌ በአፄ ምኒልክ ጊዜ ራስ መኮንን ወደ ሀረር ሄደው ከሆነ ሀረርን ወቅተው አሸንፈው ከሆነ እዛው ገዢ ሆነው ይሾማሉ። የዛው ገዢ በሚሆንበት ጊዜ ወሳኝ ነው የሚሆኑት በዛ ቦታ ላይ ያለው ወታደሮቻቸው ደሞዝ ተከፍሎ አይደለም። ለመንግስት አስተዳደር ሰራተኞች ደሞዝ ተከፍሎ አይደለም። መሬት ነው የሚሰጥ፣ መሬት ነው ደሞዝ የሚሆንላቸው። ሂድና ብላ ነው የሚባለው። አስተዳደር ባይሆንም በሚሾምበት ጊዜ ሄደ ብላ ነው የሚባለው መሬቱን አይደለም፣ አፈሩን አይደለም ይበላው፣ ከዛ ከንት የወጣውን ነው። ግን ለዚህ አይነት አወቃቀሩም መሬት ነው መሰረታዊ የሆነው ማለት ነው። ሌላው ለማንሳት የምፈልገው እኔ የህዝብ መቆጣጠሪያ መሳሪያ ነው መሬት። መሬትን የያዘ ወይም የመሬትን አክሰስን የሚወስን የመሬት ይዞታ ጊዜ ምን ያህል እንደሆነ የሚወስን የሚያከፋፍል ያንን መሬት የያዘ በኃይል ይሁን በህግ ይሁን የያዘ ስልጣን አለው። ስለዚህ ነው ብዙ ጊዜ በስልጣን ላይ ያለ መንግስት የመሬትን ነገር ለቅቆ የማይፈልገው በዘውድ ጊዜም ይሁን በደርግ ጊዜም ይሁን በአሁኑ ዘመንም ይሁን መንግስት ነው። ቀድሞ ነው ጀምሮ የግል የነበረበት ጊዜ የለም። መንግስት ነው የሚይዘው። ንጉስም ቢሆኑ ዋናው የመሬት ይዞታ ላይ እንግዲህ መሬት ይዞታ በምልበት ጊዜ ቋንቋው ራሱ ያጥራል። ቅድም ባንድልስ ኦፍ ራይት የተባለው ምን መብት እንዳለው እንኳን ለመናገር በአማርኛ የመብቱ ነገር ራሱ መናገሩ ይቸግራል። ይህንን ግን የሚወስነው ንጉስ ነው የነበር። ደርግ በሚመጣበት ጊዜ የተከፋፈለውን ነገር አንድ ላይ ይዞታል እንጂ ከመጀመሪያ ጀምሮ የኢትዮጵያ ውስጥ ገዢ የሆኑ ሰዎች መሬትን በመያዝና መሬትን በመደልደል በመሬትን በመቸርቸር ከመሬት የሚወጡትን ነገሮችን በሙሉ በመቆጣጠር ላይ ነው የተመሰረተው። ስልጣ ነው የመሬት ጉዳይ በታሪኩ ምክንያት የተወሳሰበ እንደሆነ የገለጹት ፕሮፌሰር ህዝቅኤል በአጠቃላይ በኢትዮጵያ ባህላዊ ወግ ላይ የተመሰረተ የመሬት ስሪት ነበር ይላሉ። አዲሲቷ ኢትዮጵያ በምትመሰረትበት 19ኛው መቶ ክፍለ ዘመን ላይ ደግሞ በላዩ ላይ ሌላ ስሪት ነው የተደረገው ይላሉ። ከአጼ ምኒልክ እስከ ጣሊያን ወረራ ጊዜ ድረስ ደግሞ ሌላ ስሪት ነው የነበረው። በላዩ ላይ የተደረገ ትክክለኛ ከሆንኩኝ በሰሜን ኢትዮጵያም ርስት ነበረ። ጉልት የመጣው በርስቱ ላይ ነው። ከዛ በኋላ ነው ርስት ጉልት። ይሄ የተደራረበ ሌየርስ ስሪት ነው። መጀመሪያ የባህላዊው፣ ቀጥሎ አሁን ያልኩት የመንግስት አመሰራረት ጋር የተያያዘው በአጼ ኃይለስላሴ ጊዜ በ1941 ዓ.ም ላይ ከጣሊያን በሚመለሱበት ጊዜ ከዛን ጊዜ ጀምሮ በጣሊያን ጊዜ የተጎዱ ሰዎች ነበሩ፣ ያገለገሉ ሰዎች ነበሩ። በአርካይቭ ውስጥ ሰራ ነበረ። እያንዳንዱ ሰው ካስመሰከረ መሬት ያገኝ ነበር። መሬት ይሰጠዋል። በምንድን ነው ደግሞ የሚሰጠው? አንድ ነገር በዛ መመሪያ ውስጥ የነበረው ግብር የከፈለበት ሁሉ መሬቱን ያገኛል ይላሉ። ገበሬውም ራሱ አንድ ግብር ከፍሎበት ከሆነና ካስመሰከረና ወረቀቱን ካሳየ ባለመሬት ይሆን ነበር ማለት ነው። ነገር ግን በዛው ላይም የገዢዎች አሉ፣ የወታደር መሪዎች አሉ። እነሱም መሬት ግብር ከፍየበታለው ይላሉ። ምክንያቱም ከአርሶ አደሩ የሰበሰቡትን ለመንግስት አስተላልፈዋል እና እኔም ከፍያለው ግብር ይልና መሬቱ ላይ ባለቤት ይሆናል። ስለዚህ አርሶ አደሩን ባለቤት ይሆናል። ከግብር የሰበሰቡም በዛ ላይ ባለቤት ይሆናል። በአንድ መሬት ላይ ሁለት አይነት አያያዝ ይኖራል ማለት ነው። ስለዚህ ይሄ ውስብስብ ነው ያልኩት ይሄንን ነው። በኢትዮጵያ አብዮት ጊዜም የቀደመውን ሳይደመስሰው የመሬት ባለቤትነት መንግስት ነው፣ ወሳኙ መንግስት ነው ብሎ በላዩ ላይ በላዩ ላይ ስልጣኑን ጫነ። መሬትን የህዝብ ነው ይለዋል እንጂ ሁሉንም የማድረግ ስልጣን የነበረው መንግስት ነበር ይላሉ። አዋጁ የመንግስቱን ስልጣን ከማጠናከር ውጪ የሰራው ነገር እንደሌለ የወቅቱን ሁኔታ እያጣቀሱ አስረድተዋል። መጨረሻ ላይ አሁን ያለው ያለንበት ደረጃ የማን ይሁን ታዲያ መንግስት ግን የሚለው ነገር አንድ ነገር አለው። የኢትዮጵያ መንግስት አሁን ከሱም ጋር ያሉት የሚሉት አለ አንደኛ ታሪካዊ በደል አለና ታሪካዊ በደሉ ተመልሶ እንዳያንሰራራ እና እንዳይመጣ መንግስት አነስተኛ ገበሬዎችን መደገፍ አለበት። ይህንን ብዙዎቹ ፓተርናሊስቲክ ይሉታል። ግን መንግስት የሚለው ይህንን ነው፣ ታሪካዊ በደል ስላለ። ሁለተኛ አሁንም ደግሞ ማንም ሰው መሬት መግዛት የሚችል ከሆነ መሬቱን ጠቅልሎ የመሬት ከበርቴ ስርዓት ተመልሶ ሊመጣ ስለሚችል አብሮ የሚኖረው ገበሬ፣ መሬቱ ጋር የሚኖረው ገበሬ ለመኖር እንኳን እንደማይችል ይደረጋል ስለዚህ የኤኩቲ ችግር ይፈጥራል፣ እና ስለዚህ መያዝ አለብን ነው የሚለው በዚህ መሰረት ነው። የመጀመሪያው አብዮት ጊዜ የመሬት አዋጁ መሰረት አንዱ ይሄ ነው የነበረው። በኋላም ደግሞ የኢህአደግ መንግስት በሚወጣበት ጊዜ የመንግስትን የአዋጁን አልለውጥም ብሎ ሽግግር መንግስትም በኮንስቲቱሽኑም ከዛ በኋላ ደግሞ በሁለት ሺህ ዓ ም በምርጫ ላይ ይሄ ጉዳይ እንደገና ተመልሰው የሚያሰራራበት ጊዜ ይሄ የሞተ ጉዳይ ነው ነው ያሉት አቶ መለስ። በሌላ በኩል ደግሞ አይ ለግል ይሁን የግል የሆነ እንደሆነ የሚጠቅመው ነገር አለው በተለይ የኢኮኖሚ የኢትዮጵያ ኢኮኖሚ ባለሙያዎች ማህበርና እርዳታ ሰጪዎች እና የውጭ ሀገር ሰዎች እንደሚሉት የመሬት የበላ ይዞታ ባለቤትነት አለመረጋገጥ፣ የመሬት ይዞታ የጊዜ ገደብ አለመታወቅ ፉል ስኬል ኤፊሽንሲ በመሬት ላይ እንዳይኖር አድርጎ፣ ስለዚህ ይሄንን መለወጥ አለብን። ውጤቱን እንዲ ነው። ከ2002 ድረስ ኢንቨስትመንት ከውጭ ይሄ ፎረን ዲረክት ኢንቨስትመንት በነዚህ አሁን በጠቀስኳቸው ምክንያት አልነበረም። የውጭ ኢንቨስተሮች የሚሉት የመሬት ፖሊሲው፣ የፊናንስ ፖሊሲው፣ ሙስና እና በተለይ ደግሞ ጠንካራ የሆነ የባለንብረትነት ህግ ባለመኖሩ ኢንቨስት አናደርግም ይሉ ነበር ይባል ነበር። ከ2000 ዓ ም በተለይ ከ2002 በኋላ ግን ይሄ ነገር እየተለወጠ ነው። መሬትን በህዝብ ዘንድ የህዝብ አደርጋለሁ እጠብቃለሁ ያለ መንግስት መሬትን ለኢንቨስተሮች ለመስጠት ለውጥ ህጎቹ እየተለወጡ መጡ። ህጎቹ በመንግስት ደረጃ በብሔራዊ መንግስት ደረጃ ተለውጠዋል። በክልል ደረጃ በክልል ደረጃም ብዙ ለውጦች ተደርገዋል። መጀመሪያ በ2002 እና 2003 ከዛ በኋላ ደግሞ ይሄ ልማታዊ መንግስት ከመጣ በኋላ በ2007 ላይ ብዙ ለውጦች፣ የመሬት ይዞታ ላይ ለውጦች ተደርገዋል። ቴክስቱን ብቻ ብናይ አንዳንዶቹ የኮንስቲቱሽን የሚቃረኑ ናቸው፣ ግን ስራ ላይ ውለዋል። ስራ ላይ ቢውልም ግን ውጤቱ ሲገመገም የግብርና ምርት አልጨመረም፣ ውጤታማነትም የለም። ለዚህ ደግሞ ምክንያቱ ለገበሬዎቹ የባለቤትነት መብት አለመረጋገጥ ነው የሚሉት አቶ እስቅል የመፍትሄ ሀሳብ ያሉትን አካፍለዋል። ገበሬዎቹ ባለቤትነት ካልተረጋገጠላቸው በስተቀር የመሬት ባለቤትነት ስለማይሰማቸው መሬቱን አይንከባከቡትም። በፖለቲካ ደረጃ ደግሞ ገበሬዎች በሙሉ አርሶ አደሮች በሙሉ የመንግስት ውሳኔ ጠባቂዎች በሚሆኑበት ጊዜ የራሳቸውን እድል በራስ የመወሰን ችሎታቸው ይገደባል። ስለዚህ ምንድን ነው መደረግ ያለበት የሚባለው ላይ አንደኛ እኔ የምለው አዲስ ነገር አርሶ አደሩን ያማከለ የጥበበኞችና የአዋቂዎችና ኤክስፐርቶች ጉዳይ ሳይሆን አርሶ አደሩ የሚያደርገውን ነገር የሚያዩ፣ ሁለተኛው ግን አርሶ አደሮቹ የሚያደርጉት ነገር አለ። ገበሬ ሆነን መቀጠል አንፈልግም የሚሉበት ጊዜ አለ። ሌላ ነገር እያሳዩ የሚሄዱበት መንገድ አለ። ስለዚህ በዚህኛው ላይ ወደ ሌላ ኢኮኖሚ የኢንዱስትሪ ይሁን የሌላ መሸጋገሩ አስፈላጊ እንደሆነ የማምኑበት አለ። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን። ፕሬዚደንት ባራክ ኦባማን ይዘን ወደ ጃፓን እንከንፋለን። አሁን የዩናይትድ ስቴትስ ፕሬዚደንት ሰሞኑን ወደ ጃፓን ሄደው በሁለተኛው የዓለም ጦርነት ማብቂያ አካባቢ አሜሪካ አቶሚክ ቦምብ ከጣለችባቸው ሁለት ከተሞች በአንዷ በሄሮሺማ ተገኝተው ነበር። አንድ ሥልጣን ላይ ያለ የአሜሪካ ፕሬዚደንት ያችን ከተማ ሲጎበኝ ኦባማ የመጀመሪያው ሆነው ታሪክ ሠርተዋል። ለመሆኑ የዚህ ጉብኝት ትርጉምና ቁም ነገር ምን ይሆን? ወደ ፕሮፌሰር መሐመድ ጣሂር ደወልኩና ጠየቅኩ። ጤና ይስጥልኝ ፕሮፌሰር፣ ሰላም እንዴት ናቸው? ደህና ናቸው እግዚአብሔር ይመስገን። ፕሮፌሰር፣ ይሄ ፕሬዚደንት ኦባማ ጉብኝት ያለው ትርጉም ምንድን ነው ይላሉ? እንግዲህ ፕሬዚደንት ኦባማ እንደሚታወቀው ከሌሎች የአሜሪካን ፕሬዚደንቶች ትንሽ ለየት ያሉ ናቸው። መልካቸው ብቻ ሳይሆን በግል ፍልስፍናቸውም ትንሽ ለየት ይላሉ። ይሄ ጉብኝት ሁለት ነገር ነው ለእኔ የሚያሳየኝ። አንደኛው በግል ደረጃ ፕሬዚደንት ኦባማ የኒውክሊየር የጦር መሳሪያን በጣም የሚቃወሙ እና ከተቻለም ዓለምን ከዛ ነጻ ለማድረግ ብዙ ጊዜ በዚህ ጉዳይ ላይ ተናግረዋል። አንደኛው እሱ ነው። የኒውክሌር የጦር መሳሪያን አደገኛነት ለማሳየት እንግዲህ ከሂሮሺማ ና ነጋሳኪ የበለጠ ቦታ የለም። አንደኛው እዛ ሂሮሺማን የመረጡበት እንደሚታወቀው በሁለተኛው ዓለም ጦርነት ጊዜ በአስራ ዘጠኝ አርባ አምስት አሜሪካን የአተም ቦምብ እዛ ላይ ጥላ ብዙ ሰው ሰማንያ ሺህ ሰው ወዲያ ሞቶ፣ ከዛም በተከታታይ ብዙ ሰው ነው የተጎዳውና ው ከመቶ ሀያ ሺህ ሰው በላይ ነው ያለቀው የሚባለው በዛ መዘ ሀያ ሺህ በላይ ነው። እስካሁንም ኢፌክቱ አለ። እንግዲህ የኒውክሌር የጦር መሳሪያን ጉዳት፣ መጥፎነት፣ አደገኛነት ለማሳየት ሄሮሺማ ጥሩ ቦታ ስለሆነ ነው። አንደኛው እሱ ነው ሄሮሺማ የተመረጠበት። ሁለተኛው ደግሞ ፕሬዚደንት ኦባማ ፕሬዚደንት ከመሆናቸው በፊትም ፕሬዚደንት ሆነውም ብዙ ጊዜ ተናግረዋል። ከተቻለ ዓለምን ከዚህ አደገኛ የጦር መሳሪያ ነጻ ለማድረግ ብለው ብዙ ጊዜ ተናግረው ነበር። ግን የእርሳቸው ደጋፊዎች አብዛኞቹ እንደሚታወቀው የሊበራል ዴሞክራት፣ በዚህ መስክ ብዙ አልተሰራም። የፕሬዚደንት ኦባማ ጊዜ አሁን እንግዲህ ማለቁ ነውና ኦባማ ምንም ሳያረጉ ነው ጊዜያቸው ያለቀው። የእሳቸው የፕሬዝደንትነት ዘመን ማለት ነው። እና እነሱንም እንግዲህ በተቻለ መጠን ትንሽ ሳትስፋይ ለማድረግ ይመስላል ይሄ ንግግር ሂሮሽማ ተመርጦ ሂሮሽማ ላይ እሳቸው የተናገሩት ለዚህ ለሁለት ነገር ይመስለኛል። ሌላው ማንሳት የምፈልገው ጥያቄ ፕሮፌሰር መሐመድ ዩናይትድ ስቴትስ ይሄንን ቦምብ ሂሮሽማና ነጋሳኪ የጣለቻቸውን ሁለት ቦምቦች አስመልክቶ አለም ብዙ ንግግሮችን ሲያደርግ ቆይቷል። ባለፉት ስድሳና ሰባ ዓመታት ከሁለተኛው የዓለም ጦርነት ወዲህ ግማሹ ስለ አሜሪካ ክፋትና ጭካኔም የሚናገራለ፣ ግማሹ ደግሞ የሰዎችን ሕይወት ለማትረፍ ሲባል የተወሰደ እርምጃ ነው ብለው ከአሜሪካውያኑ ወገን ያሉ ተንታኞችም የሚናገሩ አሉ። የተለያዩ የተደበላለቁ ሀሳቦች ናቸው የሚነሱት። በዚህ ጉብኝታቸው ወቅት ፕሬዚደንት ኦባማ በንግግራቸው ወቅት ውስጣቸው ጸጸት እንዳለ ቢታወቅም በግልጽ ይታያል። የሙታኑ ድምፅ ወደ እኛ ይጮሃል፣ ይጣራል እያሉ ነበር ሲናገሩ የነበረው። ግን ይቅርታ አልጠየቁም። ይሄ እንግዲህ ትንሽ የተዘበራረቀ ነገር አለው። ፕሬዚደንት ኦባማ በ2009 ጃፓንን ጎብኝተው እንደምታስታውሰው ጎንበስ ብለው የጃፓንን ንጉስ ሰላም በማለታቸው ብዙ ተቃውሞ ነበር የገጠማቸው አሜሪካ ውስጥ ሪፐብሊካን ወገን ያ እንደውም እሳቸው ያኔ ይቅርታ ለመጠየቅ ሁሉ ወስኖ ነበር ይባላል። ዊኪሊክስ ከዛ በኋላ ያወጣው መረጃ እንደሚገልጸው የእሳቸው አማካሪዎች ይሄ ጥሩ አይደለም፣ ጃፓን ውስጥ ብዙ ግሩፖች አሉ የአሜሪካን እና የጃፓንን የጦርነት ወይም የሚሊተሪ አላያንስ የሚቃወሙ እና አሜሪካን ይቅርታ ከጠየቀች እነዚህ ሰዎች ኢምቦልደንድ ይሆናሉ እንደውም ጉልበት ያገኛሉ ይጀግናሉ ይጀግናሉ እና ይሄ አያስፈልግም እና እንደውም ፕሬዚደንት ኦባማ በቃ የአሜሪካን ይቅርታ እሳቸው ጉብኝት ሲያደርጉ ብዙ ቦታ ይቅርታ ይጠይቃሉ ተብሎ አሜሪካ ውስጥ ብዙ ተቃውሞ ነበር የገጠማቸው። ሰሞኑን ሁሉ ተቃዋሚዎቻቸው ይቅርታ ጥያቄ ፕሬዚደንት እያሉ ሲቶቸቸው ነበር። ጥያቄ ፕሬዚደንት እያሉ ብዙ ጊዜ እንትን ይወቀሱ ነበር እና ይቅርታ መጠየቁ ትንሽ የተዘበራረቀ ነገር አለው። ግን ፕሬዚደንት ኦባማ ፐርሰናሊ እምነታቸው ፕሬዚደንት ከመሆናቸው በፊትም ፕሬዚደንት ሆነውም ይሄ የኒውክሊየር የጦር መሳሪያ እስካለ ጊዜ ድረስ በስህተትም ወይንም ስትራቴጂክ አድቫንቴጅ ለማግኘት አንድ ሀገር ወይንም አንድ ግሩፕ ይሄንን መሳሪያ መጠቀሙ አይቀርም፣ ጊዜ እንጂ። ይሄ መሳሪያ ዓለም ላይ እስካለ ጊዜ ድረስ አንድ ሀገር ወይንም አንድ ግሩፕ በተለይም ፍርሃቱ አሁን ያለው እነዚህ የአሸባሪ ቡድኖች ይሄንን መሳሪያ ሄ ደርቲ ባምብ የሚሉት በደንብም ያልተዘጋጀ ግን ቆሻሻ ቦምብ ማለት ነው ስ የቆሻሻ ቦምብ መጠቀም ስለሚችሉ ይሄ ነገር ሪስኩ የሚጠፋው በማሳነስ ብቻ ሳይሆን ይሄንን ኮምፕሊትሊ ከአለም ላይ በማጥፋት ነው የሚል የግል ፍልስፍና ያላቸው ፕሬዚደንት ናቸው። በዛ በኩል ምናልባትም የመጀመሪያው የአሜሪካ ፕሬዚደንት ሊባሉ ይችላሉ እና ይሄም ሆኖ እንደምታውቀው ነው እንግዲህ የአሜሪካን ፖለቲካ የአሜሪካ ፕሬዚደንት ብቻውን የፈለገውን ነገር ማድረግ ስለማይችል ብዙ ተቃውሞ ስላለ፣ ቅድም እንደጠቀስከው ደግሞ ይሄንን ቦምብ አሜሪካን ጃፓን ላይ የተጠቀመችው እንዲሁ ሰው ለመፍጀት ሳይሆን እንዲያውም ይሄንን ቦምብ በመጠቀማቸው ብዙ ሰው ተርፏል። ምክንያቱም እንደምታስታውሰው የሁለት ዓለም ጦርነት ጊዜ ጃፓንን ሜይንላንድ ለመውረር በጣም ያስፈራ ነበር። ልጆች ሁሉ ሰልጥነው መሳሪያ ተሰጥቷቸው፣ ሴቶች፣ አዛውንቶች በቃ እናልቃለን ብለው እንደዛ የጃፓንን ትልቋን ሀገር ማለት ነው። ጃፓን እንደምታውቀው ብዙ ደሴቶች ናቸው። እና ይሄንን ከማድረግ ነው ሰው ይሞታል። እንግዲህ ይሄንን ኒክሌር ቦምብ መጠቀም አለብን ተብሎ ነው እንደዛ ላይ የተጠቀሙት። እና እንዲያውም ሰው አትርፏል ይሄ ቦምብ ነው የሚሉት የአሜሪካን ፕሬዚደንቶች ከዚህ በፊት ያሉት ማለት ነው። ሀሪ ትሩመንም ይሄንን እንደቀላል አይተው አይደለም ጃፓን ላይ የተጠቀሙት እና ይሄንን ይቅርታ መጠየቅ ይሄንን ሁሉ ያፈርሳል እና አሜሪካን ተጠያቂ ያደርጋል የሚል ፍራቻ ስላለ ነው። ይሄ ትንሽ የተዘበራረቀ ነው ያልኩ ለዚህ በዚህ በሂሮሺማና በናጋሳኪ ላይ የተጣሉት ቦምቦች የመጀመሪያም የመጨረሻም ናቸው። ከነሱ በፊትም ከነሱ በኋላም አልታየም፣ የኒኩሌር ጦርነት ወይም የአቶሚክ ቦምብ ሌላ አጋጣሚ። በአሁኑ ጊዜ ዓለም የሰበሰበችውና ያጠራቀመችው አቶሚክ መሳሪያ ኒኩሌር መሳሪያ ካላት 0.08 ከመቶ የሚሆነው እንኳን በአጋጣሚ ቢፈነዳ ኒኩሌር ክረምት የሚባል ነገር ይፈጠርና፣ ዓለም አሁን በምናውቃት ሁኔታ መቀጠሏን ታቆማለች የሚል የጥናት ጽሑፍ በቅርቡ አንብቤ ነበረ። እርሶ ከተመራማሪነቶ በተጨማሪ የፖለቲካም ሰው ነዎት። ይህን ወደኋላ መለስበት አለው ለመሆኑ፣ ዓለም ስጋት አላት ብሎ ያስባሉ? ወደ ኒውክሌር ግጭት ልትገባ የምትችልበት አጋጣሚ ይኖራል ወይም በተሳሳተ መንገድም ቢሆን አሁን ያላት የኒውክሌር አቅም ጥፋት ሊያደርስ ይችላል ብለው ያስባሉ? እንግዲህ ይሄ ነገር የሚቆይ ከሆነ ደግሞ ይሄ ፐሊፍሬሽን የሚሉት ብዙ ሀገሮች የኒውክሌር መሳሪያ ባለቤትነት እየተስፋፋ በሄደ ቁጥር አደጋውም እንደዛ እየጨመረ እየተባዛ ነው የሚሄደው። እና ይሄ ነገር እስካለ ጊዜ ድረስ የጊዜ ጉዳይ እንጂ ይሄ መሳሪያ ስራ ላይ መዋሉ የሚያጣይቅ አይደለም። ችግሩ የአጸፋ ችግር ነው። አሁን እንበልና ሰሜን ኮሪያ አሜሪካን ላይ አንድ ቦምብ ብትወረውር፣ አሜሪካ ደግሞ አጸፋ ትመልሳለች። ከዛ በኋላ ቻይና አለች። ይሄ ነገር እንደዛ እያለ አለምን ከባድ አደጋ ላይ ሊያደርሳት ይችላል። ችግሩ ያ ነው። የአቶሚክ ቦምብ ተወርውሮብህ ካለህ ዝም አትልም። ይሄ እንደ ሌላ መሳሪያ አይደለም። እንደ ታንክ ከተተኮሰብህ አንተም የታንክ ትተኩሳለህ። አንድ ሁለት ሰው ነው ትገለው። ይሄ ብዙ ሰው የሚገል መሳሪያ ስለሆነ አጸፋን የሚጋብዝ ነው። እዛ ላይ ነው እንግዲህ አደጋው፣ ትልቅ ትልቅ አደጋ ነው። አንዱ ነው አንተ ቅድም እንዳልከው አንድ ቦምብ ከተጣለ አጸፋ ይመጣል። ከዛ በኋላ ሌሎች ደግሞ አሊያንስ ስላለ አሁን አሜሪካን ኖርዝ ኮሪያ ላይ የአቶሚክ ወፐን ብትጠቀም ቻይናም ደግሞ አለች የእነሱ ደግሞ እንጀራ አባት ቻይና ነው የኖርዝ ኮሪያ። እና አጸፋ ስላለ በጣም አደገኛነቱ ይሄ የኒክሌር ወፐን ይሄ አጸፋነቱ ስለዚህ አይመጡ ምንትተሽ ይመጣሉ ያዥ ነው። እና ምንጊዜም ቢሆን ስጋቱ አደጋው አለ ነው እያሉን ያሉት የሰዓት ጉዳይ እንጂ፣ ይሄ የጦር መሳሪያ ጨርሶ ካልጠፋ ጊዜ ድረስ ማቴማቲካል ፕሮባቢሊቲ አለ ማለት ነው። ይሄ ነገር ስራ ላይ ይውላል የሆነ ሀገር የሆነ ቡድን ይሄን ነገር መጠቀሙ አይቀርም። እና በፊት ኒውክሌር ወይደሞ አቶሚክ ቦምብ የምንለው ራሺያና አሜሪካን ብቻ ነበር። እሱ አባቶች እና እነሱ ደግሞ ሪስፓንስብል ናቸው፣ ምክንያቱም የእሱን አደጋ ስለሚያውቁ በቀዝቃዛው ጦርነት ጊዜ ማድ የሚሉት ፍልስፍና ነበር። ማድ ማለት ሚውቹዋሊ አሹርድ ዲስትራክሽን ይህንን ቦምብ ተኩሰህ አንተም አትተርፍም፣ ስለዚህ አትተኩሰውም ማለት ነው። ግን አሁን ያሉት እነዚህ ሮግ ኔሽንስ ወይንም ደግሞ ሪስፓንስብል ያልሆኑ እንደ ኖርዝ ኮሪያ ኢራንም በከፊሉ ኃላፊነት የላቸው የሚጎድላቸዋል ተብለው በአሜሪካ የሚወነጀሉ አሁን ያ ኃላፊነት የሚጎድላቸው እና የእነሱ መንግስት ደግሞ ስቴብል ያልሆነ የተረጋጋ ያልሆነ ማለት ነው። የተረጋጋ ያልሆነ ለምሳሌ ፓኪስታን እንደምታየው ብዙ ጊዜ መንግስታቸው ይቀያየራል። እና እንደዚህ እንደዚህ አይነት ሀገር ላይ እጅ ከወደቀ ይሄ መሳሪያ ዞሮ ዞሮ ወይ እነሱ ይጠቀሙታል ወይ ደግሞ ለእነዚህ ቡድኖች ይሰጧቸዋል። እነሱ ደግሞ ሀገር የሌላቸውም ይህንን አፀፋ መመለስ ስለማይቻል እነዚህ አሸባሪ ቡድኖች ይህን መጠቀም ይችላሉ ማን እጅ ላይ ሊወድቅ እንደሚችል መገመት አስቸጋሪ ስለሚሆን ማለት ነው መገመት አስቸጋሪ ነው ለዛ ነው ይሄ አቶሚክ ቦምብ ካልጠፋ ስጋቱ እየጨመረ እየተባዛ ነው ለመሆኑ አሜሪካ ቅድም እንደገለጹልኝ ከተክለ መንግስትነት ክብሯ ከኩራቷ ሌላ ይቅርታ ብትጠይቅ ያን ጊዜ ለደረሰው ጥፋት የሚያስከትልባት መዘዝ አለ። በገንዘብም ይሁን በሌላ በማንኛውም መንገድ አንደኛ ክብሯ ነው። ከክብርም አልፎ ይሄንን ኒውክሊየር ቦምብ እኛ የተጠቀምነው ሕይወት ለማስረፍ ነው የሚባል ናሬቲቭ ለሰባ አመት ማለት ነው ከአስራ ዘጠኝ አርባ አምስት እስከ አሁን ይሄ እንደዚህ አይነት ናሬቲቭ ነው ያለው እና ይሄንን ደግሞ ስታፈርስ ብዙ የፖለቲካ መዘዝ ጣጣ አለው። አንዱ እሱ ነው። ሁለተኛ ደግሞ ይቅርታ ከተጠየቀ ካሳ የሚል ነገር ሊመጣ ይችላል እና እስካሁን ለደረሰው ለሞተው ሰው፣ ለአየር መጥፋት፣ ለሬዲየሽን ይሄ ሁሉ በጣም ብዙ ገንዘብ ሊያስጠይቅ ስለሚችል እሱን ደግሞ አሜሪካን እንደምታውቀው በአሁኑ ጊዜ ትልቅ እዳ ውስጥ ነው ያለችው እና ሌላ እዳ በእዳ ላይ መጨመር ሊሆን ይችላል ትልቁ ነገር ግን አሜሪካን ለሰባ አመት ካራመደችው ናሬቲቭ ይወጣል ማለት እና ይሄ ደግሞ አሜሪካን እንደ ጦር ወንጀለኛነት ሊያስጠይቃት ይችላል። እስቲ በግል የእርስዎን እንደ ፖለቲካ ሰው አስተያየቱን ልጠይቅዎት። አሜሪካ መጠየቅ አለባት ይቅርጣ ወይስ የለባትም? እርስዎ በፖለቲካ ስርዓት ውስጥ ለመግባትም የሚወዳደሩ ሰው ስለሆኑ በአጋጣሚ ሆኖ የት እንደሚወድቅ አይታወቅም፣ ይሄ ጥያቄ እርስዎ ጅምላ ሊወድቅ ይችላል። እኔ አሜሪካን እንግዲህ መመለስ ካለብኝ ይሄን ጥያቄ ይቅርታ መጠየቅ የለባትም ነው የምለው። ምክንያቱም ይሄንን ይሄንን መሳሪያ አሜሪካን የተጠቀመችው አንደኛ ራሷን ለመከላከል ነው። እንደምታስታውሰው ሁለተኛውን ዓለም ጦርነት የፓስፊኩን የጀመረችው ጃፓን ናት። ፕሮሃርበርን መጀመሪያ ያጠቃችው ጃፓን ናት። ሁለተኛ ደግሞ እኔም ማምንበት ይሄንን ፕሬዚደንት ትሩመን እንደ ቀላል አይተው አይደለም ይሄንን መሳሪያ የተጠቀሙት፣ እና ብዙ ነገር አይተው ጸልየው፣ የእሳቸውን ባዮግራፊ አንደውደን ከብዙ የጭንቅላት ውጣ ውረድ በኋላ ነው ይሄንን ለመጠቀም የወሰኑት። እና እሳቸውን ደግሞ እኔ ሰከን ገስ ማድረግ አልችልም። እና የተጠቀሙት እሳቸው ናቸው። የተጠቀሙበት ምክንያት ይህ መሳሪያ በጣም አሰቃቂ ቢሆንም በጊዜው በአሁኑ ስታንደርድ ሳይሆን ከሰባ ዓመት በፊት በነበረው የፖለቲካ ሁኔታ ጀስቲፋይ ሊደረግ የሚችል ነገር ስለሆነ ያለባት ፕሮፌሰር መሐመድ መቼም። ወደዚህ ጥያቄ በቀጥታ ነው ወደ ጉዳዩ የገባሁት፣ እና ይህንን ትንታኔ ሲሰጡን አንዳንድ አድማጮቻችን ለመሆኑ ማን ናቸው እንደዚህ አይነት ትንታኔ የሚሰጡን በምን ስልጣን ነው የሚሰጡን የሚል ጥያቄ የሚያነሱ አድማጮች ሊኖሩ ይችላሉና፣ እስቲ ስለ ራሱ ትንሽ እንገሩኝ። ስለ የት እንደሚሰሩ ማን እንደሆኑ፣ ስለ ፖለቲካው ህይወቶም ትንሽ ያጫውቱኝ እስቲ። እኔ እንግዲህ የዛሬ ሀያ ዘጠኝ አመት ነው ከሀገር የወጣሁት። የምኖረው ቴክሳስ ነው፣ ብዙ ዘመን የኖርኩት እዚህ ነው። ምንሶታ ለአንድ ሶስት አራት አመት በአስራ ዘጠኝ ዘጠናዎቹ እዛ ኖር ያለው። አራት ልጆች አሉኝ። የኢኮኖሚክስ መምህር ነኝ። ዶዶላ በምትባል ትንሽ ከተማ ነው ዶዶላ ማለት ኦሮሚያ ውስጥ ኦሮሚያ ውስጥ ከአዲስ አበባ ወይም ከፍንፍኔ ተነስተ ወደ ጎባ ስትሄድ አለም ሃይዌይ ዋቤን ተሻግረህ አንድ አምስት ማይል ስትሄድ መንገድ ላይ ነው ያለችው። አሁን ማደግ ትልቅ ከተማ ሳትሆን አትቀርም። እስቲ ወደ ፖለቲካዊ ህይወቱ ልመለስና በዩናይትድ ስቴትስ ፖለቲካ ውስጥ ያለው ተሳትፎ በቀላል የሚታይ አይደለምና ያስታውሱን እስቲ እሱን ምን እንደሚመስል እንግዲህ በሁለት ሺህ አስራ አራት የሚድተርም ኤሌክሽን የመካከለኛ ጊዜ ምርጫ የዛሬ ሁለት ዓመት የነበረው ማለት ነው ማለት ነው ሚድተርም የሚባለው ያኔ የፕሬዚደንትነት ምርጫ ስለሌለ ፕሬዚደንት ኦባማ ተመርጠው በሁለተኛው የምርጫ ስልጣን ዘመናቸው በሁለተኛው አመት የተካሄደ ነበር። በሁለተኛ አመታቸው ማለት ነው። ኮንግረስ በየሁለት አመቱ ይመረጣል። እና ያኔ ለአሜሪካን ሴኔት ከቴክሳስ ኢንዲፔንደንት እጩ ሆኜ ተወዳድሬ ነበር። የሕግ መወሰኛ ምክር ቤቱ አባልነት ብዙ ሰው የሚያገኝ ያኔ ነበር እንግዲህ። እና እንዴት ነው አሁንም አሉ ፖለቲካው ውስጥ? አሁን ፖለቲካ ውስጥ እንደዛ አክቲቭ አይደለውም። ፓሪ ውስጥ ትንሽ አክቲቭ ነኝ። የትኛው ፓርቲ? ዴሞክራት ፓርቲ ሆኛለሁ። እንግዲህ አሁን ከነጻ ከገለልተኛነት ወደ ዴሞክራቲክ ፓርቲው ገብተዋል ማለት ነው? ወደ ዴሞክራቲክ ፓርቲ ገብቻለሁ። የመወዳደር ሀሳብ አሎት? ወደፊት እንግዲህ እያሰብኩበት ነው። የቴክሳስ በርጩማ የሴኔት በርጩማ የዛሬ ሁለት ዓመት ደግሞ ሌላ ይከፈታል። የቴድ ክሩዝ ማለት ነው። ቴድ ክሩዝ ያውቀዋል ሰው ለፕሬዚደንትነት ሲወዳደሩ ቆይተዋል የቆዩት የእሳቸው በርጩማ የዛሬ ሁለት ዓመት ክፍት ይሆናል። ስለዚህ ከእሳቸው ጋር መልሰው መጋጠሙ አይቀርም ማለት ነው። እያሰብኩበት ነው እንግዲህ አለወሰንኩ። እስቲ አንድ ማን ይሆናል መጪው የዩናይትድ ስቴትስ ፕሬዚደንት ብለው ያስባሉ? ዳናልድ ትራምፕ ያሸንፋል ብዬ ያስባለሁ። ለምን እሱ እንደግፋለሁ ማለት ሳይሆን ምክንያቱም የፖለቲካን ሕግ ጥሷል። ዳናልድ ትራምፕ ብዙ ነገር ተብሏል። ይሄን ነገር እንደዚህ አለ ዳናልድ ትራምፕ በቃ መውደቁ ነው ሲባል አስራ ስድስት ሰው አንድ በአንድ ገልብጦ ይኸው እሱ ናምኒ ሆኗል። በቀደም ዕለት አንድ ሺ ሁለት መቶ ሰላሳ ሰባቱን ድምፅ አገኝቷል። እና የፖለቲካ ሕግ እሱ ላይ የሚሰራ አይመስልም። ሰውየው የፈለገውን ነገር ይላል እንትን ላይ ስትሄድ ደግሞ አፕሩቫሉ ይነሳል። ብዙ ሰው እንደሱ ሲናገር፣ አዎ የመውደቂያ የመውደቂያውን እያዘጋጀ ነው ማለት ነው። ዶናልድ ትራምፕ ላይ ግን አይሰራም፣ ይሄ ህግ እሱ ላይ አልሰራም። እና አሁን ሂለሪን ደግሞ የድሮ የፕሬዚደንት ክሊንተንን ታሪክ እያነሳ ብዙ ነገር እየሰራ ነው። ሰሞኑን እንደሰማኸው ግን እስካሁን ድረስ የማሸነፍ እድሉ ከእሷ የተሻለ ይመስለኝ ግን፣ እስካሁን ድረስ ባለው የህዝብ አስተያየት ግምገማ ሂለሪ ክሊንተን በብዙ አጋጣሚዎች በብዙ ትንበያዎች እየቀደሟቸው ነው ያሉት። ምርጫው ዛሬ ቢሆን ሂለሪ ክሊንተን ናቸው የሚያሸንፉ የሚመስለው ምርጫው ዛሬ አይደለማ። ችግሩ ያ ነው። ምን የሚለውጠው ነገር ይኖራል ብሎ ያስባሉ? እስከዛ ይሄ የፕራይመሪ ሲዝን ነው። የፕራይመሪ ማለት የጥሎ ማለፍ ማለት ነው። በየፓርቲያቸው በየፓርቲያቸው ማለት ነው። እሱ ካለቀና ሁለቱ የዲሞክራትና የሪፐብሊካኑ እጩዎች ሲገናኙ የተለየ ይሆናል። ያኔ ቴሌቪዥን ላይ አድቨርታይዝመንት ይመጣል። ህዝቡም ልብ ብሎ መከታተል የሚጀምረው ገና ነው። እና ያኔ ብዙ ነገር ይቀየራል። እና ዶናልድ ትራምፕ እንደምታስታውሰው እሱ ሲጀምር አይ ዝም ብሎ ነው አሁን ይወጣል፣ አሁን ይወድቃል ሲባል ነው እዚህ የደረስ እና በጣም ጠንካራ ጠንካራ ሰዎችን ነው ጥሎ የመጣው። እና የእሱን እንትን መገመት አይቻልም። ቅድም እንዳልኩ ነው የፖለቲካን ህግ የጣሰ ሰው ስለሆነ እሱን መገመት በጣም አስቸጋሪ ነው። እና እኔ እንደሚመስለኝ ከአሁን በፊት እንዳየነው ከሆነ እሱ ላይ ኔጋቲቭ አድቨርታይዝመንት ማይሰራ ስለሆነ ሌላ ምን ማድረግ ይቻላል? አፍራሽ ፕሮፓጋንዳ ዶናልድ ትራምፕ ላይ አይሰራም። ራሳቸውም የሚሰሯቸው አፍራሽ የሚባሉ ንግግሮች እሳቸው ላይ መልሰው አይሰሩም፣ አይሰሩም። የምታሳብ እስከሆነ በጣም ፈኒ እንትን አንድ ጊዜ የተናገረው ማንሃተን ቆሜ ሰውም በጥይት ብመታ አዎ ፒያሳ ላይ ቆሜ ሰው በጥይት ብመታ ማለት ያህል ነው። እኔ ነው የሚመርጠኝ ሰው ለእኔ ነው ድምፅ ፎክረዋል። እና እንደዛው እንትኑ ያን የተነሳ እውነትም እኮ እውነትም እኮ አላቆማቸውም እኮ ይህንንም ብለው አልቆመም ለሳቸው ይሰጥ የነበረው ድጋፍ በሪፐብሊካን ፓርቲ ውስጥ ከዚህ የበለጠ ብዙ ነገር ተናግሯል እና በቀደም ዕለት ሂለሪ የተናገረችው ነገር ደግሞ ሌላ በጣም የሚያስቅ ነገር ይሄ የሃውዚንግ ክራይሲስ የቤቶች ዋጋ የወደቀ ጊዜ ሁለት ሺ ስምንት ሁለት ሺ ዘጠኝ ጊዜ ዳናልድ ትራምፕ ብዙ ቤቶችን በርካሽ ገዝቶ እንደዚህ ሰውን የበዘበዘ ሰው ነው ምናምን ብላ ሂለሪ ተናገረች እና የእሱ መልስ ምን ነበር መሰለ? ቤት ሲረክስ የማይገዛ ማን ነው አላት። ሌላ ሰው ቢሆን ይሸሻል። ሌላ ሌላ መከራከሪያ ነው የሚያበጀው። ያና አልቻሉትም። የሚገርም ነው። ለማንኛውም ፕሮፌሰር መሐመድ ጣሂሮ እንግዲህ ወደፊት የእርሶንም የፖለቲካ ህይወት እየተከታተልን እንደዚሁ ለህዝብ እናሳውቃለን። በእንደዚህ አይነት እንቅስቃሴዎች ውስጥ አስተያየቶቹንም እየተመላለስን እንጠይቃለን። ለዛሬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደህና እምሽው በጣም ፕሮፌሰር መሐመድ ጣሂሮን አመሰግናለሁ። ልጃቸው መለሳለሁ። በሌላ ዝግጅት ባልደረባዬ ሱራፌል ሽፈራው ዲጄ ቫት ሱ ነው። አንዲት ልቅም ያለች ቆንጆ ዘፈን ልጋብዝልሃለኝ። እኔም በለው አልኩት፣ እርሱም አለው ተጋብዙለት። አልበዛሞ የመፋዘዙ ነቃበሉ albasa moy la fata loving nothing but Al god albasa moy ma father zoom ket my dada loving nothing

አርቲፊሻል የድንቂቱ ዘሪቱ መልእክት ነው። አመሰግናለሁ። ዲጄ ፋትሱ ለግሩም ግብዣ። ወደ ተከታዩ ዝግጅት ልውሰዳችሁ። የዓለም መሪዎች የዛሬ አምስት ወር ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የተፈጥሮ አካባቢ ደህንነት ተሟጋቾች ለዓመታት የታገዱለትንና በከፍተኛ ጉጉት ሲጠብቁት የነበሩትን የአየር ንብረት ስምምነት አጽድቀዋል። የአንድ መቶ ሰባ ሰባት ሀገሮች መሪዎች በተባበሩት መንግስታት ድርጅት ዋና ጽሕፈት ቤት ኒውዮርክ ላይ በተዘጋጀ ስነ ስርዓት ተገኝተው በስምምነቱ ሰነድ ላይ ፊርማቸውን ካኖሩ እነሆ ሙሉ ወር ደፈነ። እስካሁን ያንን ሰነድ የየሀገሮቻቸው የሕግ አውጪና የሕግ አስፈጻሚ አካላት እያጸደቁ የየራሳቸው ሕግጋት አካል ያደረጉ ሀገሮች ቁጥር ግን በጣት የሚቆጠር ነው። ኢትዮጵያን ጨምሮ የተጣደፉትን ያህል ያላጸደቁት ብዙ ናቸው። ለምን? የተፈጥሮ አካባቢ ጉዳይ ተመራማሪ እና በካናዳው ካልጋሪ ዩኒቨርሲቲ መምህር እንዲሁም የአቴና የምርት ሂደት ጥናትና ምርምር ሊቀመንበር ዶክተር ጌታቸው አሰፋ ትንታኔ ያላቸው በጣም ጥሩ ነው። አሁን እንግዲህ እንዲያውም መጀመሪያም የፓሪስ ስምምነት በሚስማሙበት ወቅት አንዱ ይጠበቅ የነበረው በተግባር የሚውለው በስራ ላይ የሚውለው በአውሮፓ አቆጣጠር በሁለት ሺህ ሀያ ስለነበረ ጊዜ ያው ተሰጥቷል ለመፈረምም ለማጸደቅም እና አሁን እንዲያውም የምናየው ምናልባት በአሁኑ አካሄድ እና በተለይ ደግሞ እናጸድቃለን በሀገራችን የመወሰኛ ምክር ቤቶችን ውስጥ እናጸድቃለን ብለው ቃል የገቡ ሀገሮች የጀመርነው የአውሮፓ አመት ከማለቁ በፊት ስንደምረው ተስፋ የሚሰጥ ነገር ነው ከማጸደቅ አንጻር። ስለዚህ ምናልባት እንዳልከው አሁን ወደ አስራ ስድስት ሀገሮች እንደዚህ ያጸድቀዋል። እነዚህ ያጸደቁት ብዙም እዚህ ግባ የሚባሉ አይደሉም። እንደምታውቀው በስራ ላይ እንዲውል ሁለት ጥንድ መስፈርቶች ነው ያሉት። አንዱ ቢያንስ ሀምሳ አምስት የሚሆን ሀገራት መፈረምም ማጸደቅም አለባቸው። በሁለተኛ ደረጃ ደግሞ ጥንድ ነው እና አብሮ የሚሄደው መንታው መስፈርት ከጠቅላላው የዓለማችን የልቀት መጠን ሀምሳ አምስት ፐርሰንቱ የሚወክሉ ሀገራት ከሚያጸድቁት ውስጥ መግባት አለባቸው፣ እና ይሄ እንግዲህ አንድምታ ያለው ጥንድ መስፈርት ነው፣ ሆን ተብሎ የተቀመረ ነው እና እነዚህ አስራ ስድስት ሀገሮች አሁን ያጸደቁት ብዛታቸው አስራ ስድስት ይሁን እንጂ ምናልባት ሀያ ሀምሳ አምስት ሊሞላቸው ትንሽ ነው የቀረው። እንኳን ብንል ሀምሳ አምስቱ ቀርቶ አምስት ፐርሰንት አይሞላም። ለምሳሌ እኮ እንደ ቤሊዝ አይነት ሀገር አጸድቃለች። ዜሮ ነው፣ ምንም የምታበረክተው የለም። እንደ ባርቤዶስ አይነት ሀገር ካጸደቁት መካከል ነው ያለችው። እንደ ግሪናዳ አይነት ምንም የማያዋጡ ለብክለቱ ሀገሮች ናቸው ያጸደቁት በትክክል እና በመዘዝ ደረጃ ግን ካየ ነው ያው ምናልባት የሆነ ጥሩ እርምጃ መውሰድ ካልቻለን እንደ ዓለም አቀፍ ህብረተሰብ ያው ምናልባት የመጀመሪያዎቹ ተጠቂዎች የሚሆኑ ሀገሮች ናቸው ያጸደቁት እና ግን ጥሩነቱ ምናልባት እንግዲህ በተስፋ ደረጃ ማለት ነው። አሜሪካም ቻይናም ዓመቱ ከማለቁ በፊት ከሚያጸድቁት ሀገሮች ናቸው ተብሎ ይጠበቃል። እንግዲህ የአሜሪካው ያው ብዙ ጥያቄዎች ይነሳበታል። በቃል ደረጃ ግን እንደዛ አለ። ስለዚህ የአሜሪካና ቻይና ካጸደቁ ወደ አርባ ፐርሰንት የልቀቱ መጠን የሚሸፍ ሀገሮች ናቸው። የብዛት ጥያቄ የሚነሳ አይመስለኝ ምክንያቱም ወደ ሰባ አምስት የሚሆን ሀገራት በአንድ የመፈረም ማጸደቅ የሚችሉ ናቸው ኢትዮጵያም ጨምሮ ማለት ነው እንዳሉት ዶክተር ጌታቸው፣ እነዚህ አሁን በየሀገሮቻቸው ፓርላማዎች ስምምነቱን የራሳቸው ህግ አድርገው ያጸደቁ ሀገሮች ምንም የማያዋጡ ናቸው። እዚህ ግባ የሚባልም ቢያዋጡ እንኳን ከዜሮ ነጥብ ዜሮ አንድ እና የመሳሰሉት ያላቸው ናቸው። በጉዳት ደረጃ ግን ግንባር ቀደም ተጠቂዎች የሚባሉ የደሴት መንግስታትን የመሳሰሉ ናቸው። ትንንሽ መንግስታት ናቸው። ነገር ግን እንደዛው ብዙ ተጎጂ ሆነው እንደውም ትግሉን ሲመሩ የነበሩ ከአፍሪካም ቢሆን ከፊት ሆነው ሲንቀሳቀሱ የነበሩ ሀገሮች እስካሁን ድረስ የአገራቸው ህግ አካል አላደረጉም፣ ወይም ራቲፋይ አላደረጉም ይሄንን ስምምነት ኢትዮጵያን ጨምሮ ማለት ነው። ኢትዮጵያ እንደውም የአፍሪካንም እንቅስቃሴ የምትመራ ሀገር ነበረች። እንደዚሁ ከነበራቸው መነሳሳት ጋር ሲተያይ ስምምነቱ ፓሪስ ላይ ጸድቆ አምስት ወር በሆነው ጊዜ እንደገና ኒውዮርክ ላይ ተፈርሞ አንድ ወር አልፎት እያለ ለምንድን ነው ወደኋላ የሚቀሩት እነዚህ ሀገሮች? ለምንድን ነው እስካሁን ድረስ ባለው ጊዜ ወዲያ ወስደው የሀገራቸው ህግ አካል ያልሆኑት? 55 ከመቶ ድርሻውን ባያዋጡ እንኳን 55 የሚሆነውን ቁጥር ሊያሟሉ ይችሉ አልነበረም ወይ? ምንድን ነው ችግራቸው እነዚህ ሀገሮች እስካሁን ድረስ እንደዚህ የሚያጓትቱበት? ጥሩ ጥያቄ ነው። አሁን ዋናው ነገር በስራ ላይ እንዲውል የሚያስፈልገው ሁለቱም በአንድ ጊዜ መሟላት ሲቻል ነው እና አሁን ሀምሳ አምስት ሞልተውም ቢፈርሙ ሀምሳ አምስት ፐርሰንቱን ስለማይሞሉ ቢያንስ አንድ ሁለት፣ አሜሪካና ቻይናን ምናልባት ደግሞ የራሽያ ሪፐብሊክ ህንድ፣ ጃፓን ከሌሉበት ወደ ተግባር አይሄድም። ስለዚህ እንዲያውም አንዳንድ በሶስተኛ ዓለም ሀገሮች የሚሰሩ እና ምናልባትም የሶስተኛ ዓለም ሀገሮች ኢትዮጵያን ጨምሮ ፍላጎት ለዛ ቆመናል የሚሉ ድርጅቶች እንዳይፈርሙ ቸኩለው እንዳይፈርሙ እና እንዳያጸድቁ የሚመጡ አሉ። ይህ ለምንድን ነው? እንደሚታወቀው አሁን የአሜሪካ የጠቅላይ ፍርድ ቤት ልቀት በተመለከተ ኦባማ አስተዳደር ወስኖት የነበረውን በሀያ ዘጠኝ ክፍለ ግዛቶች ጠያቂነት እንዲቆም ለጊዜው ጋብ እንዲል በመደረጉ ምክንያት ምናልባት ደግሞ ምናልባት ዋይት ሀውስ የሚገባው ፕሬዚደንት ማን ነው ከሚለው አንጻር ብዙ ጥያቄዎች ስላሉ እንዳልኩትም ደግሞ አስቀድሜ ጊዜም ስላለ አለመቸኮልን የመረጡ ይመስለኛል። ያ ደግሞ በራሱ መጥፎ አይደለም። እንዳልኩት ዘጠናም ቢሞሉ ቢፈርሙ ቢያጸድቁም ሀምሳ አምስት ፐርሰንቱ መሙላት ስለማይችሉ መጠበቅ አለባቸው በነገራችን ላይ በአሁኑ ሰዓት በምነጋገርበት ሰዓት ቦን ላይ ስብሰባ አለ አዎ እሱንም አነሳሉታለሁ ብዬ ነበረ ምንድን ነው የእሱም አካሄድ እሺ ምናልባት የቦኑ ስብሰባ ላይ አንዳንድ ለውጦች ከመጡ በተለይ ከአሁን በፊት ቃል የገቡ ሀገራት የበለጠ ቃል እንዲገቡ በተለይ ደግሞ የተግባራዊ አፈጻጸሙ ላይ የፋይናንስ ጉዳዩ ላይ እነዚህ እነዚህ ነገሮች ዝርዝር ያለ የተግባር እንቅስቃሴ አካሄዶች ስለሚወያዩበት ለሁለት ሳምንት ማለት ነው። የእሱን ውጤትም የሚጠብቁ ሀገራት ይኖራሉ የሚል ጥርጣሬ አለ። እነዚህ ሀገሮች እንዳሉት ትርጉም ባይኖረውም የሚያወጡት ነገር የፖለቲካ ግፊት ለማሳደር ምን ያህል ጉጉት እንዳላቸው፣ ምን ያህል ተነሳሽነት እንዳላቸው ለማሳየት ይረዳቸው እንደሆነ በሚል ነው እንጂ በእርግጥ እውነት ነው እንዳሉት ብዙ ትርጉም ያለው ላይሆን ይችላል። የነሱ ድርሻ ግን እስቲ አሁን ያነሱልኝ ደጋግመው የአሜሪካ ጉዳይ አለና በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በዚህ ዓመት መጨረሻ አካባቢ ዩናይትድ ስቴትስ ይህንን ሕግ የራሷ ሕግ ታደርገዋለች ወይም ራቲፋይ ታደርገዋለች ብለው እንደሚያምኑ ተናግረው ነበረ። እርሶ በቅርብ ይህንን ጉዳይ የሚከታተሉ ተመራማሪ ነዎትና፣ በእርግጥ የዩናይትድ ስቴትስ መንግስት ወይም ኮንግረሱ ይህንን ነገር ያጸድቀዋል ብለው ያስባሉ ያምናሉ? እኔ አይመስለኝም። ዶክተር ጌታቸው ብዙ የሚሉት አለ፣ ጊዜው አልበቃለ። በሌላ ዝግጅት በሳምንቱ ውስጥ ይዣቸው መለሳለሁ። ለዛሬ አመሰግናቸዋለሁ። አሁን ግን ዲጄ ፋትሱ ጽዳ ያሉ ከሚላቸው ዘፈኖች ለስንብት የምትሆን ዳንዳሾ የዶርዜ ጭፈራ ጋብዟችኋል። አስገኘው አሽኮ አስጌ ነው ተጫዋቹ ጋሞይ ጌታ ኮ ዶርዜ ጠሩ። አሁን የዜና ማጠቃለያ ይነበባል። ኢራን ከሳዑዲ አረቢያ ጋር ስምምነት ላይ ለመድረስ ባለመቻሏ ዜጎቿ በዘንድሮው የሐጅ በዓል ሊሳተፉ እንደማይችሉ የሀገሪቱ መንግስት ሚዲያ ዘግበዋል። የባህልና የእስላማዊ መመሪያ ሚኒስትር አሊ ነጃቲ። ውሳኔው የተደረገው የኢራን ልኡካን በያዝነው ዓመት በሚከበረው ሐጅ ስለሚኖረው ሁኔታ ከሳውዲ አረቢያ ጋር ለመደራደር በሄዱበት ወቅት ሳውዲ አረቢያ ባሳየችው ባህሪ ምክንያት ነው ማለታቸውን ኢርና የተባለው የኢራን የዜና አገልግሎት ጠቁመዋል። የሳውዲ አረቢያ ምላሽ ለማግኘት እስካሁን ባለው ጊዜ ጠብቀናል። በድርድር ወቅት ባሳዩት ባህሪና በፈጠሩት መሰናክል ምክንያት የኢራን ተወላጆች በያዝነው ዓመት በበዓሉ ሊገኙ አይችሉም ብለዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁቤር በበኩላቸው ኢራን ዜጎቿ የሆነ ሰልፍ የማካሄድ መብት እንዲኖራቸውና የተለየ ሁኔታ እንዲያገኙ ያቀረበችው ጥያቄ በሐጁ በዓል ትርምስ ሊፈጥር ስለሚችል ተቀባይነት የለውም ብለዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ለዛሬ በዚሁ እንሰናበታለን። ሶሎሞን አባተ ነኝ። በየስፍራው ባልደረቦች ስም ጤና ይስጥልኝ። ደህና ዋሉ።